እነ አማኑኤል ሀብታሙ ሲለቀቁ እነ ዝናቡ አበራ የጠየቁት ዋስትና በጠቅላይ ፍርድ ቤት መጽናቱ ተገለጠ ይላል። ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው ክስ የተመሰረተባቸው ከያንያኑ አማኑኤል ሀብታሙና በእርሱ መዝገብ ስር ያሉ 17 ግለሰቦች በዋስ ተለቀዋል። ታሳሪዎቹ በ50 ሺህ ብር ዋስትና ከስር እንዲወጡ ከተፈቀደላቸው ከአምስት ቀናት በኋላ መለቀቃቸውን ጠበቃቸው አቶ አያሌው ቢታኔ ተናግረዋል። ይህ በእንዲህ እንዳለ የኢህአፓን ሊቀመንበር ዝናባ አበራን ጨምሮ በአስቸኳይ ጊዜ አዋጅ አውድ ውስጥ በቁጥጥር ስር የዋሉ ዘጠኝ ተጠርጣሪዎች በዋስ እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት የሰጠው ውሳኔ እንዲጸና ጠቅላይ ፍርድ ቤት ማዘዙን ጠበቃና የሕግ አማካሪው ሰለሞን ገዛሐኝ ለአሜሪካ ድምፅ ገልጠዋል። ሆኖም ታሳሪዎቹ እስከ አመሻሽ ድረስ እንዳልተለቀቁ የሀፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ተናግረዋል። ይለናል ኬኔዲ አባተ በተከታዩ ዝርዝሩ ሕገ መንግስታዊ ስርዓትን በትጥቅ ትግል ለመቀየር በመንቀሳቀስ እንዲሁም ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው በአንድ መዝገብ ስር ምርመራ እየተካሄደባቸው ከሚገኙ ሀያ ግለሰቦች ውስጥ ታዋቂውን አርቲስት አማኑኤል አብታሙን የቲያትር አዘጋጁን ዳግማዊ አምለወርቅ ፈይሳንና በማህበራዊ ብዙሀን መገናኛ ላይ የምትታወቀውን ፍላጎት አብርሃምን ጨምሮ 17ቱ ታሳሪዎች ዛሬ ሰኞ ሰኔ 17 ቀን 2016 ዓ.ም በዋስ ተለቀዋል። 17ቱ ተጠርጣሪዎች እያንዳንዳቸው ሰዎቻቸው በ50 ሺህ ብር ዋስ እንዲለቀቁ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት የወሰነው ባለፈው ሳምንት ሐሙስ ሰኔ 13 ቀን እንደነበረ ያስታወሱት ጠበቃና የህግ አማካሪ አያሌው ቢታኔ ውሳኔው ዛሬ ተፈጻሚ መሆኑን ተናግረዋል። ከፍርድ ቤቱ ትዕዛዝ በኋላ በአምስተኛው ቀን ነው ማለት ነው ፍቺው የተከናወነው። እስካሁን ባለው በዋነኛነት አማኒ ተፈቷል፣ እነ ዳግማዊም ወጥተዋል፣ እነ ፍላጎት ትዕዛዝ ሁሉ አልቆ ኦልሞስት ከሰዓት እየጠበቁ ነው። ሌሎችም ኦልሞስት ተፈተዋል። ነገር ግን ዋስትና መብታቸው ከተፈቀደ በኋላ ፖሊስ ያለ አግባብ ይህን አራት ቀን አምስት ቀን ይዞ ማቆየቱ ይሄ መሰረታዊ የሆነውን የሰብአዊ መብት የሚጥስ ስለሆነ ወደፊት እነዚህ ነገሮች በፖሊስ በኩል እያረመ እያስተካከለ ይሄዳል ብለን ተስፋ እናደርጋለን። ይህ በእንዲህ እንዳለ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራን ጨምሮ ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው በእስር ላይ የሚገኙት ዘጠኝ ተጠርጣሪዎች በገንዘብ ዋስ እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ባለፈው ሰኔ አስር ቀን የሰጠው ውሳኔ እንዲጸና ጠቅላይ ፍርድ ቤት በዛሬው ዕለት ወስኗል። የኃይል ጊዜው ባበቃው የአስቸኳይ ጊዜ አዋጅ አውድ ስር የተያያዙት እስረኞቹ የስር ፍርድ ቤት ለፖሊስ የሰጠውን የ12 ቀን ተጨማሪ የምርመራ ጊዜ በመቃወም ያቀረቡትን ይግባኝ ከፍተኛ ፍርድ ቤት መቀበሉን በመቃወም ፖሊስ ባለፈው ሳምንት ረቡዕ አቅርቦት የነበረውን ይግባኝ የተመለከተው ጠቅላይ ፍርድ ቤቱ የፖሊስን ይግባኝ ውድቅ ማድረጉን ከታሳሪዎቹ ጠበቆች አንዱ ሰለሞን ገዛህኝ ተናግረዋል። አስቀርባ ላይ አስቀርብ ለማለት ብይን ተቀጥሮ ነበር ዓርብ ዕለት መዝገብ አልደረሰልንም ብለው ለዛሬ ተቀጥሮ ነበር። ዛሬ ይቀርበን ነበረ ከዘጠኝ ተጠርጣሪዎች ጋር ፍርድ ቤቱም ከፍተኛው ፍርድ ቤት ውሳኔ በማጽናት የፖሊስን የይግባኝ ጥያቄ ውድቅ በማድረግ ተጠርጣሪዎቹ በስር ፍርድ ቤት ማለትም በከፍተኛው ፍርድ ቤት በተሰጠው የዋስትና መጠንና ልክ መሰረት ከእስር እንዲፈቱ በማለት ትዕዛዝ ሰጥቷል። አሁን የተጠርጣሪ ቤተሰቦችም የውሳኔ ግልባጭ ይዘው በአሁኑ ሰዓት የፌደራል ወንጀል ምርመራ ቢሮ ነው ያሉት ለማስፈታት የታሳሪ ቤተሰቦች የጠቅላይ ፍርድ ቤቱን ትዕዛዝ ለፌዴራል ፖሊስ ማድረሳቸውን የገለጹት የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት፣ ሆኖም እስከ ቀኑ አስር ሰዓት ከአርባ ደቂቃ ድረስ አለመለቀቃቸውን ጠቁመዋል። ጠቅላይ ፍርድ ቤቱም ሁኔታውን ከመረመረ በኋላ በዛሬው ዕለት በአስቸኳይ ይፈቱ፣ የስር ፍርድ ቤቱ ውሳኔ ትክክል ነው፣ በአስቸኳይ ይፈቱ ብሏል። ያንን ተከትሎ ትዕዛዙን ቤተሰብ እኛም ወደ ፌዴራል ፖሊስ የመፈቻ ትዕዛዙ ሰጥተናል ለሚመለከታቸው ኃላፊ አሳልፈን ሰጥተናቸዋል። ነገር ግን እሳቸው ተነጋግሬ ነው የሚወሰነው በማለት እስካሁን ድረስ ምንም የተፈጸመ ነገር የለም እየተጠባበቀ ያለ ነው እያለ ከዘጠኙ ተጠርጣሪዎች ውስጥ ከመጋቢት 17 ቀን 2016 ዓ ም ጀምሮ በእስር ላይ የሚገኙት የኢህአፓ ሊቀመንበር ዝናቡ አበራን ጨምሮ አምስቱ የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 ቀን 2016 ዓ ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች መካከል ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ